ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ማዕከላዊ የምርመራ ቢሮ ወይም ሲአይኤ እንዲመሩ የረጅም ጊዜ አጋራቸውና ደጋፊያቸው የነበሩ ግለሰብን አጭተዋል። የአሜሪካ የደህንነት ተቋማትን እንዲመሩ ያጩት ደግሞ የመንግስት ስልጣን ልምድ የሌላቸውንና ተቋማቱን ሊያምሱ ይችላሉ ተብለው የሚሰጉ ግለሰብን ነው። እነዚህን እጮች አስመልክቶ የአሜሪካ ድምጽ የብሔራዊ ደህንነት ዘጋቢ ጀፍ ሰልዲን ያወጣውን ዘገባ እንግዱ ወልዴ ያቀርበዋል። ተመራጩ ፕሬዝደንት ዶናልድ ትራምፕ የብሔራዊ ደህንነት ዲሬክተር እንዲሆኑ ያጯቸው የቀድሞ የአሜሪካ ምክር ቤት አባል የነበሩትን ቱልሲ ገባርድን ነው። ሰሞኑን ለመንግስት ስልጣን ካጯቸው ውስጥ ትኩረትን የሳቡ ናቸው። ያለን አማራጭ ይህ ነው። ለካመላ ሃሪስ ድምፅ መስጠት ለዲክ ቼኒ ድምፅ መስጠት ነው። ለጦርነት ድምፅ መስጠት ለተጨማሪ ጦርነት ድምፅ መስጠት ነው ምናልባትም ለሶስተኛው የዓለም ጦርነትና ለኒውክሊየር ጦርነት ድምፅ መስጠት ነው። ለዶናልድ ትራምፕ ድምፅ መስጠት ግን ጦርነትን ለሚለኩስ ሳይሆን ማስቆም ለሚፈልገው ሰው ድምፅ መስጠት ነው። በአንድ ወቅት ዲሞክራት የነበሩት ቱልሲ ገባርድ ለሪፐብሊካኑ ዶናልድ ትራምፕ የምርጫ ዘመቻ ድምፅ ሆነዋል። በርካቶች የትራምፕን አጀንዳ እንዲደግፉ አድርገዋል። ለዚያም ነው ከዶናልድ ትራምፕ ጎን በመቆሜ ኩራት የሚሰማኝ ለዚያም ነው ድምጻችንን መስጠት ወደ ዋይትሀውስ ልንመልሳቸው ልንመልሳቸውና አሜሪካን እንደገና ታላቅ ልናደርግ የሚገባን። ትራምፕ ቱልሲ ገባርድ አርድ የብሔራዊ የደህንነት ዲሬክተር እንዲሆኑ መታጨታቸውን ሲያበስሩ የማይፈራ መንፈስ ያላት ሲሉ አሞካሽቷቸዋል። ይህንንም መንፈስ ወደ አዲሱ ስራቸው ይዘው ይመጣሉ ሲሉም አክለዋል። ገባርድ በአሜሪካው ብሔራዊ ዘብ ሰራዊት ውስጥ ከሀያ ዓመታት የዘለቀ ልምድ አላቸው። በዛው ልክ ደግሞ አጨቃጫቅ ሊሆኑ እንደሚችሉ ተሰግቷል። በአንድ ወቅት በዩክሬን አሜሪካ በገንዘብ የምትደግፈው የባዮሎጂካል መሳሪያ ላቦራቶሪ አለ ብለው ከሩሲያ ፕሮፓጋንዳ የተቀዳ ነው ሲሉ ዲሞክራቶቹም ሆነ ሪፐብሊካኖቹ ቁጣቸውን አሰምተዋል። የአሜሪካ ደህንነት ባለሥልጣናትም ሐሰት ነው ብለዋል። የሪፐብሊካኑ እንደራሴ ሚት ሮምኒ የገባርድን አስተያየት የአገር ክህደትና ቅጥፈት ሲሉ ጠርተውታል። ገባርድ ይህንን ተቃውመዋል። ገባርድ በተጨማሪም በጦርነት ወንጀል ከሚከሰሱት ከሶሪያው ፕሬዚደንት ባሺር አላሳድ ጋር በመገናኘታቸው ነቀፌታ ደርሶባቸዋል። ሰላምን የምንሻ ከሆነ ከባላንጣዎቻችሁ ጋር መነጋገር አለባችሁ ሲሉ ገባርድ ምላሻቸውን ሰጥተዋል። ትራምፕ የአሜሪካ ማዕከላዊ የምርመራ ቢሮ ሲአይኤን እንዲመሩ ያጩት ደግሞ ጃን ራትክሊፍን ነው። የእርሳቸው መታጨት እንደ ገባር ዳጨቃጫቂ አይሆንም። ራትክሊፍ በትረምፕ የመጀመሪያ ሥልጣን ዘመን መጨረሻ ላይ የብሔራዊ የደህንነት ዲሬክተር ሆነው አገልግለዋል። ራትክሊፍ የአሜሪካ ምክር ቤት የደህንነት ኮሚቴ አባል ከነበሩበት ጊዜ አንስቶ ጠንካራ የትረምፕ ደጋፊ ናቸው። ትራምፕ ላይ ክስ በቀረበበት ወቅት ከተናገሩት፣ ከእናንተ ውስጥ አንዳችሁ የቀረበው ጉዳይ የሚያስከስስ መሆኑን የምታምኑ ካላችሁ ድምፃችሁን እንስማ። በአውሮፓውያን አቆጣጠር 2019 የምክር ቤት አባላት ራትክሊፍ ራሳቸውን ከብሔራዊ ደህንነት ዳይሬክተር እጩነት እንዲያገሉ ሲጠይቁ፣ ትራምፕ ግን ከጎናቸው ቆመዋል። ሚዲያው በማይገባ መልኩ ነው ስለ እርሱ የሚዘግበው። በጣም ጎበሰው ነው። ራትክሊፍ፣ ሌላ ዕድል ተሰጥቷቸው የአሜሪካ የደህንነት ተቋማት ያልተቀባባ ሐቅን ብቻ እንዲያቀርቡ አድርጋሉ ሲሉ ለምክር ቤት አባላት ቃል ገብተዋል። ራትክሊፍ ሩሲያ በአሜሪካ ምርጫ ጣልቃ መግባቷን የተመለከቱ የደህንነት ዶሴዎች ይፋ እንዲሆኑ የሚቀርበውን ጥያቄ በተመለከተ ከምክር ቤት አባላት ጋር ሲጋጩ ተስተውለዋል። ከኢራን፣ ሩሲያ እና ቻይና የሚመጣውን ጣልቃ ግብነት በተመለከተም ታግለዋል። በሪፐብሊካችን ውስጥ እንደ አንድ ሰው አንድ ድምጽ ያለ መሰረታዊ የሆነና ላቅ ያለ ዲሞክራሲያዊ መርህ የለም። ትራምፕ ለመጪው አራት ዓመታት የአሜሪካ የደህንነት ጥረቶችን እንዲመሩ የተለመዱና ዝናቸው እየጨመረ ባለ ግለሰቦች ላይ እምነታቸውን ጥለዋል። ጄፍ ሰልዲን ላከው ዘገባ። እንግዲህ ወሌነኝ ዋሽንግተን ዲሲ